የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና፣ ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። እንደምናመሻችሁ፣ የጋቢና ቪኦኤ አድማጮች የዛሬ ማክሰኞ ጥቅምት 25 2012 ዓ ም ምሽት ዝግጅታችንን በቀጥታ ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጀምረናል። ዛሬ የበይነ መረብ ላይ ንግድን የተመለከተ ዘገባ አለን። ኢትዮጵያ ውስጥ ይሄ ቴክኖሎጂ መቼ መጥቶ እንገበይበታለን ብለው በተስፋ የሚጠባበቁ ብዙ ሰዎች ነበሩ። በኢትዮጵያውያን የተሰራ ድርጅት ስለሆነ ደስተ ብሏቸዋል። የሰማችኋቸው አቶ አብይ ኃይለ ስላሴ ነው። አዲስ መርካቶ የተሰኘው የበይነ መረብ ገበያ መስራች ናቸው። አብረውን ያመሻሉ። የ2019 ዓ ም የሲኤንን ጀግኖች የህዝብ ምርጫ ላይ ምርጥ አስር ውስጥ የገባች ኢትዮጵያዊት ተወዳዳሪም እንግዳ ይዘናል።

ስለዚህ በጣም አስታቀቀኝ። ና በዛ ሰዓት ስምን ታዲያ ምን ማድረግ ነው ያለት አንድ ነገር መሰራት አለበት እንጂ እንዴት ሴቶች ልጆች እንደዚህ እያሉ መኖር ይችላሉ? ማሰብ ጀመርኩኝ ማለት ነው። እስከ ዝግጅታችን ማብቂያ ድረስ አብራችሁን ቆዩ። ይህን ና ሌሎች ለምሽቱ ያዘጋጀናቸውን ብዙ ዘገባዎች ታዳምጣላችሁ። ፕሮግራሙን በመምራት ጽዮን ግርማና ኤደን ገረመው አብረናቸው እንሆናለን። በቅድሚያ ግን አጫጭር ዜናዎችን እናስደምጣችሁ። ከዜናዎቹ ጋር ተመልሰን መጥተናል። በኦሮሚያ ክልል ምዕራብ ሐረርጌ ዞን በአራት ወረዳዎች ላይ የአንበጣ ወረርሽኝ መከሰቱንና ዞኑም ወረርሽኙን ለመቆጣጠር ጥረት እያደረገ መሆኑን አስታውቀዋል። የዞኑ ግብርናና ተፈጥሮ ሀብት መምሪያ ኃላፊ የሆኑት አቶ አነስ አልዩ በተለይ ለቪኦኤ እንዳስታወቁት ወረርሽኙ እስከ ዛሬው ቀን ድረስ 1175 ሄክታር ላይ ያረፈ ሰብልን ሙሉ በሙሉ ያወደመ ሲሆን አንበጣው ግን በ17500 ሄክታር ላይ ሰፍሮ እንደሚገኝ አስታውቀዋል። ዘገባው የአዲስ ቸኮል ነው። የሶማሌ ክልል የሲቲ ዞን የሀገር ሽማግሌዎችና አመራሮች ባለፈው ሳምንት የሰላም ሚኒስቴር ባዘጋጀው የአፋርና ሶማሌ የህዝብ ለህዝብ መድረክ ላይ ሶማሌ ተሳታፊዎች አልነበርንም ሲል ከሰሱ። የሶማሌ ነዋሪዎች የሚበዙባትና በአፋር ክልል ስለ የምትገኘው አወዛጋቢያዊቷ አዳይቱ ወይም ገዳማይቱ ከተማ ላይ በተዘጋጀው መድረክ ላይ የፖለቲካ አመራሮችም የኢሳ ጎሳ ኡጋዝም ሆነ የአገር ሽማግሌዎች ተሳታፊ አልነበሩም። በተቃራኒው በዕለቱ በርካታ የኢሳ ሶማሌዎች ከተማዋን ለቀው እንዲወጡ መደረጋቸውንና የተወሰኑትም ታስረው እንደነበር አስታውቋል። የሰላም ሚኒስቴር ግን መድረኩ በሁለቱ ክልሎች መካከል ሳይሆን አፋር ክልል ውስጥ ባሉ አፋሮችና ኢሳዎች መካከል እየተዘጋጀ ነው ብሏል። ኮንፈረንሱ የተካሄደባት የአዳይቱ ከተማ አፋርና ሶማሌ ክልል በይገባኛል ከሚወዛገቡባቸው ሶስቱ ቀበሌዎች አንዷ ናት። አዲስ ቸኮል ዝርዝሮ አለው። መንግስታት ዜጎቻቸውን ለመሰለልና ምርጫዎችን በሚፈልጉት መንገድ ለመጠምዘዝ ኢንተርኔትን እንደሚጠቀሙ ተቀማጭነቱ ዩናይትድ ስቴትስ የሆነው የኢንተርኔት ነጻነት ተከታታይ ቡድን አስታወቀ። ፍሪደም ሀውስ የሚባለው ቡድን ባልደረባው ና ፍሪደም ኦን ደ ኔት የ2019 የመረቡ ነጻነት በ2019 ዓ ም በሚል ርዕስ ዛሬ ባወጣው ሪፖርት ተባባሪ ጸሐፊ የሆኑት አሊ ፌንክስ ለቪዮኤ በሰጡት ይጠብቃል። የዚህ ዓመት የድርጅታቸው ጥናት ርዕሶች ሁለት እንዳልነበሩ ና ምርጫዎችን ለማበላሸት መንግስት መንግስታት የሚያደርጉት ጥረት ና ዜጎቻቸውን የሚያሰልፉበት መንገድ መሆናቸውን ገልጸዋል። ቀኝ ነጠቅ ፖለቲከኞችና መንግስታቱ ኢንተርኔትን የሚጠቀሙት ብዙውን ጊዜ የተሳሳቱ መረጃዎችን ለማሰራጨት መሆኑን ፊንክ አመልክተዋል። ፍሪደም ሀውስ የኢንተርኔትን መከታተል ከጀመረ አንስቶ ባለፉት አስር ዓመታት የነፃነቱ ሁኔታ እያሽቆለቆሉ መምጣቱን ሪፖርቱ ይናገራል። ኢትዮጵያ ግዙፍ ማሻሻል ካሳዩ ሀገሮች መካከል ብትሆንም ኢንተርኔት አሁንም ነጻ አለመሆኑ ተነግሯል ኖት ፍሪ ወይም የኢንተርኔት የነፃነት አገር አይደለችም በሚል ምልክቷ ተቀምጧል። የምስራቅ አፍሪካ በይነ መንግስታዊ ባለሙያዎች ሀያ ሶስተኛ መደበኛ ስብሰባ ዛሬ በኤርትራ ዋና ከተማ በአስመራ ተከፍተዋል። በዚህ ሶስት ቀናት በሚቆየው ስብሰባ ከሁለት መቶ ሀምሳ በላይ ከምስራቅ አፍሪካ ሀገራት የመጡ ተወካዮችና አጋር የኢኮኖሚ ድርጅቶች በቀጠናው አዲስ ውህደትና ትብብር ለመፍጠር በሚያስችሉ ጉዳዮች ላይ ይወያያሉ ተብሏል። ዘገባውን ያደረሰን ብርሃነ በረሃ ነው። ለአመታት በሶማሊያ ከደረሱት የጎርፍ አደጋዎች ግዙፍ የሆነው የሰሞኑ የጎርፍ አደጋ ተከትሎ ከሶስት መቶ ሺህ ሰዎች በላይ ቤት አልባ ሆኗል አንዳንድ የሀገሪቱ ክፍሎችም በተለይም በእለት ወይን የተሰኘው ማዕከላዊ ሶማሊያ አካባቢ በአደጋው እጅጉን ተጎድተዋል የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን ቃል አቀባይ አንድሬ ማሃቼክ በቀን ሶስት ጊዜ በአስር በረራዎች ስልሳ ሜትሪክ ቶን አቅርቦቶችን ለማጓጓዝ የጊዜ ቅድ እንደወጣም ተናግረዋል በሌላ በኩል የዓለም የጤና ድርጅት የጎርፍ አደጋው ተከትሎ በጎርፉ የተጠቁ አካባቢዎች የኮሌራ መነሻ የሆኑና የወባና የተቅማጥ ተዛማጅ ምልክቶችም እየታዩ መሆናቸውን ጠቅሷል። የመንግስታቱ ድርጅትም የጎርፉን አደጋ ተከትሎ በመጪው ሐምሌ የድርቅ ስጋት እንደሚኖር አሳስበዋል። ሰፊ ስፋት ያለው ስፍራ በጎርፍ ስለተጥለቀለቀ የአውሮፕላን ስምሪቱ በሚገኘው ለማረፍ በሚያስችል መሬት ልክ በእጅጉ ይወሰናል። ከአጋሮቻችን መረጃ እንደተረዳ ነው። ከመዲናይቱ ሞጋዲሹ 340 ኪሎ ሜትር ርቆ የሚገኘው በልት ወይኒ አካላይ ሰፈሮች በጎርፍ ተጥለቅልቀዋል። በመቶዎች የሚቆጠሩ ነዋሪዎችም በየቤታቸው ውስጥ በአጣብቅኝ ውስጥ ይገኛሉ። የተባበሩት መንግሥታት ድርጅት የስደተኞች ከፍተኛ ኮሚሽን ቃል አቀባይ አንድሬ ማቼክ ናቸው። አድማጮች፣ ለሰዓቱ የያዝንላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሬ ጋቢና ፕሮግራሞች ጋር አብራችሁን አምሹ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ኤደን ገረመው እያስተናገድናችሁ እናመሻለን። አሁን ቀዳሚ በኢትዮጵያ ሰሞኑን የተፈጠረው ጥቃትና ግጭት የተጎዱት ቤተሰቦች ምንም አይነት የፖለቲካ እውቀትና ተሳትፎ የሌላቸው እንደነበሩ የሟች ቤተሰቦች ተናግረዋል። ጠቅላይ ሚኒስትር አብይ አህመድ የሰጡትን መግለጫ እንዳልተከታተሉ ገልጸው በእነሱ ላይ የደረሰው በሌሎች ላይም እንዳይደገም የሕግ የበላይነት እንዲረጋገጥም ጠይቀዋል። አዎ አድማጮች ይህን በተመለከተ ሰፋ ያለ ማብራሪያን አሰናድተናል። ለዛሬ ከደረሰልን እናሰማቸዋለን፣ አሊያም ግን በነገው ምሽት ጠንከር ብሎ ተሰናድቶ ይቀርባል። ወደ ተከታዩ ዘገባ ነው የምናልፈው። የመላው ዓለምን የግብይት ሂደት ከቀሩት ግኝቶች አንዱ የበይነ መረብ ላይ ግብይት ነው። አማዞን እና አሊባባን የመሰሉ ግዙፍ ተቋማት በየዓመቱ በሚሊዮኖች የሚቆጠሩ ገበያተኞችን ያገለግላል። ግብይታቸው በይነ መረብ ላይ ያለ ሸቅጦችን ደንበኞች ደጅ ድረስ ያደርሳሉ። ባህላዊው የእጅ በእጅ ግብይት በዋናነት በሰፈነባት ኢትዮጵያ ውስጥ የበይነ መረብ ላይ ንግድን ለማስፋፋት አዲስ መርካቶ የተሰኘ አውታር ስራውን ከጀመረ ሰነባብቷል። ሀብታሙ ስዩም ከአዲስ መርካቶ ዋና ኃላፊ አብይ ስላሴ ጋር ስለ አውታሩ የእስካሁን እንቅስቃሴና የበይነ መረብ ላይ ንግድን የተመለከቱ ጉዳዮችን ተወያይቷል። መርካቶ የአፍሪካ ትልቁ አውላላ ገበያ፣ ብዙ ሺዎች በየዕለቱ በእጅ በእጅ ግብይት የሚሳተፉበት የሞቅ አድባር ነው። የዚህን ስፍራ ስም የተዋሰው ሌላ ገበያ ግን በበይነ መረብ ላይ የሚገኝ ነው። የዚህ ግብይት አውታር መሥራች የሆኑት አቶ አብይ ስላሴ እንደሚናገሩት አውታሩን መጀመሪያ ያስፈልገው በባህላዊው ግብይት ውስጥ ያሉ ውጣ ውረዶችን ለማስቀረት ነው። ኢትዮጵያ ውስጥ ብዙ አይነት ምርቶችን የሚያቀርቡ ንግድ ላይ የተሰማሩ ሰዎች አሉ። ለእነሱ እንዴት ነው ንግድን ፕሮዳክታቸውን ለዓለም ወይም ደግሞ ለተለያዩ ከተማ ውስጥ ላሉ ኢትዮጵያውያን ሀገር ውስጥ ላሉ ኢትዮጵያውያን ማቅረብ የሚችሉት? እሱን እንዴት እናቃልላለን? ሁለተኛ ነገር በርከታ ያሉ አቅራቢዎች ምርቶቻቸውን ኦንላይን በሚያደርጉበት ጊዜ ገበያተኛው ማለት የሚፈልገውን ተመልክቶ አነጻጽሮ ጥሩ ዋጋ የሚያገኝበትን ቶሎ አቅርቦት የሚመጣለትን መርጦ ለመግዛት ይችላል ማለት ነው። በዛ ሰዓት ደግሞ የሎጂስቲክ ሲስተምም ስላለን ማለት ምርቱ እንደተገዛ ቴክ አድርገን ካለበት ቦታ ገበያተኛው ቤት ድረስ የመውሰድ የሎጂስቲክ ደሊቨሪ ሲስተምም አለን። የአዲስ መርካቶ ድረ ገጽን እያሰስኩ ነው። የዕለት ተዕለት መጠቀሚያ ሸቀጦች፣ አልባሶች ኤሌክትሮኒክሶች ለሽያጭ መቅረባቸውን እያየሁ ነው። ሙሉ በግ ሳይቀር እንደሚሸጥ ይታየኛል። ከዋና ሥራ አስኪያጁ እንደተረዳሁት ደንበኞች የፈለጉትን ሸቀጥ ካዘዙ በኋላ በዕለቱ ወይንም እስከ አምስት ቀን ድረስ ቤታቸው ድረስ ሸቀጡ እንዲደርሳቸው ይደረጋል። ኢትዮጵያ ውስጥ ይሄ ቴክኖሎጂ መቼ መጥቶ እንገባይበታለን ብለው በተስፋ የሚጠባበቁ ብዙ ሰዎች ነበሩ። በተለይ ደግሞ ኢትዮጵያውያን ስለሆነ የሌላ ትላልቅ እንደ አሊባባ ወይ ምንድን አማዞን መጥቶ ሳይሆን በኢትዮጵያውያን የተሰራ ኢትዮጵያውያን የሚያቀርቡት ድርጅት ስለሆነ በሱ በጣም ደስ ደስተ ብለዋቸዋል። አቶ አብይ ስላሴ በስካሁኑ የስራ ዘመናቸው በተለይ አዳዲስ የስራ እድል መፍጠራቸው እንደሚያስደስታቸው ይናገራሉ። ሌላው ደስ የሚለን ነገር ደግሞ ከሰዎቹ የምንሰማው የስራ ፈጠራ በሀገሪቷ ውስጥ የስራ ፈጠራን ይዘን እየመጣን ስለሆነ መንገድ ላይ ለምሳሌ የሚነዱት ድራይቨሮቻችን የገቢያቸው ሰፋ እያለ ስለመጣ እንዲሁም ደግሞ አንትርፕረኖሪያል እንዲሆኑ የራሳቸው ድርጅት እንዲመሰርቱ አንዳንድ አሁን በአሁኑ ለምሳሌ ብናየው ለእኛ ድራይቭ ማድረግ የጀመረ አንድ ወጣት የራሴን መስሪያ ቤት ከፍቼ ድራይቨሮች የራሴን መኪና ገዝቼ ለእናንተ አብሬ ልስራ ብሎ አንትርፕረኖሪያል እንዲሆን ስለረዳ ነው። እንደሱ አይነት ነገሮች ማየት እንወዳለን። ከእኛ መቅጠር ብቻ ሳይሆን ራሳቸው ደግሞ ሰው ቀጥረው ማሰራት እንደሚችሉ ሲረዱት እሱ እሱ በጣም እኛ የሚያረካ ነ ዋና ኢትዮጵያም የመጣንበት ዋነኛ ምክንያት በቅርቡ አዲስ አበባ ላይ እንዲከናወን ቀን በተቆረጠለት የአፍሪካ የፋይናንስ ቴክኖሎጂ ጉባኤ ላይ ሀሳባቸውን እንዲያቀርቡ ከተመረጡት መካከል አንዱ ናቸው። ይህንን እድል በመጠቀም የኤሌክትሮኒክስ ክፍያ የበይነ መረብ ላይ ንግድን ለማቀላጠፍ ስላለው እርባና ለማስረዳት እንደተዘጋጁ አጋርተውኛል። በአሁኑ ሰዓት ትንሽ ኢትዮጵያ ውስጥ መታገዝ ያለበት ሴክተር ኢፔመንት ሲስተም ነው። እሱ ላይ ተሳትፈን አዲስ መርካቶ የፊንቴክን ቴክኖሎጂ ከህዝብ ጋር ማገናኘት የሚችል መገልገያ መሳሪያ ነው ብለን የምናስበው በኢንተርኔት መከፈል የሚችለው እንደ አዲስ መርካቶ ያሉ ድርጅቶች። እኛ መሀል ላይ ያለን ተቋም ስለሆንን፣ በተገልጋዩ እና በቴክኖሎጂ መካከል ያለን ድርጅት ስለሆንን ያንን እንዴት አድርገን ማሳተፍ እንችላለን። በአሁኑ ወቅት የኔፔ የሚባል የፋይናንሻል ቴክኖሎጂ ድርጅት አለ ኢትዮጵያ ውስጥ። የእነሱን ያከፋፈል ስልት ይዘን እኛ ቀርበናል። እዛ ላይ ነው ዋናው ሀሳብ ይዘን ለመቅረብ ያሰብ ነው። ከጎረቤት ሀገራት ጋር ሲነጻጸር የበይነ መረብ ላይ የንግድ ዘርፍ ኢትዮጵያ ውስጥ ገና በጅምር ላይ እንደሚገኝ የሚያነሱት አቶ አበይ ስላሴ የአዲስ መርካቶ ህልም በመላው ዓለም ላይ ገናና የሆኑትን አውታሮች ፈለግ በመከተል የዓለም አቀፍ የዲፕሎማሲ መናገሻ ከሆኑት ሀገራት መካከል አንዱ የሆነችው ኢትዮጵያን ከዘመኑ የግብይት መንፈስ ጋር ማቀራረብ እንደሆነ ነግረውኛል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰው ጋቢና ቤኖጽ ኤዮን ግርማና አይደን ገርሙ እያስተናገድናችሁ እናመሻለን። ግን አንቺ አሁን የበይነ መረብ ግብይት የሚል ዘገባ ነው የቀረበው፣ ሳይሽ ሳይሽ ትጠራጠሪያለሽ። የበይነ መረብ ላይ ግብይት ለማድረግ አይገርም፣ የሀገሬ ልምድ አልለቀቀኝም። እየደፈርኩ ነው። አሁን እየደፈርሽ ነው አይደል? ኢንተርኔት ላይ የሚደረግ ግብይት አንዳንድ ጊዜ ካርዶች ምን ስለሚሰረቁ ከካርዶች ላይ ገንዘቦች ስለሚሰረቁ አንዳንድ ሰዎች አይደፍሩም። አንዳንድ ሰዎች ደግሞ በጣም ተዳፍረው የመግዛት ነገር አላቸው። ከእናንተ ቤት የሚዳፈር ሰው አለ? ባለቤት ነገሮችን ያቀላል። እንግዲህ ወንዶች ወይም ደግሞ ድፍረት አለ። እኛ ደግሞ በዚህ አገር የሚያሰጋ የማንነት ጥያቄም ስላለ እንዳልሹ እንጠነቀቃለን። እኔም ለነገሩ ከጠንቃቆቹ አንዱ ነኝ። እንግዲህ ይሄ አዲስ መርካቶ አዲስ ነገር ይመስላል እየተስፋፋ ያለ ይመስላል። መልካም እድል ነው የምንላቸው ሌሎችም እንደዚህ አይነት የኢንተርኔት ላይ ግብይትን ከኢንተርኔት ጋር የተያያዘ ቴክኖሎጂ ነክ ነገሮችን ተጠቅመው ራሳቸውንም ሌሎችንም ለመለወጥ የሚሰሩ ወጣቶች በተለይ ካሉ እኛን እንድናነጋግራቸው ታሪካቸውን ለሌሎች እንድናካፍል ቢያደርጉ በጣም ጥሩ ነው ብለን እንመክራለን። በፌስቡክ ገጻችን ላይ እንግዲህ በውስጥ ሊተውልን መልእክት ሊተውልን ይችላሉ ማለት ነው። በዚህ አጋጣሚ ልክ ነው፣ ሌላ ማስተያየት ካላቸው። ተከታዩ ዘገባ በአንቺ የተሰናዳ ነው፣ ፍራወይኒ መብራቱ። ኢትዮጵያውያን ሴቶች ወረሃዊ የተፈጥሮ ጸጋቸውን በክብር እንዲቀበሉ ለማገዝ ተመልሶ በጥቅም ላይ መዋል የሚችል የሴቶችን የንጽህና መጠበቂያ ሰርታ እያከፋፈለች ትገኛለች። በዚሁ ስራዋ ደግሞ የ2019 ዓ ም የሲኤንኤን ጀግኖች የህዝብ ምርጫ ላይ ምርጥ አስር ውስጥ ገብታ ቶፕቴን ማለት ነው የተወዳደረች ትገኛለች። ስለ ስራዋና ስለ ውድድሩ ነው ያነጋገርሻት። እስቲ አድማጮች የኤደንን ዘገባ አብረን እንስማ። ኢትዮጵያዊቱ አፍሬውያን የመብራቱ የዘንድሮ የ2019 ዓ ም ምርጥ አስር ሲኤንኤን ጀግኖች መካከል ገብታለች። በዚህ ትልቅ ዓለም አቀፍ እውቅና ያለው ውድድር ላይ ከምርጦቹ አስር ውስጥ ለመካተት የበቃቸው በኢትዮጵያ ያሉ ሴቶች የተፈጥሮ ወርሃዊ ጸጋቸውን በክብር እንዲቀበሉ በማበርከት ላይ ላለችው አስተዋጽኦ ነው። ፍሬኒ በገጠሪቱ ኢትዮጵያ ላሉ ሴቶች በድጋሚ መጠቀም የሚችሉት የንጽህና መጠበቂያ እያመረተች ከ300 ሺህ በላይ ለሚሆኑ ሴቶች አከፋፍላለች። በልጅነቷ ወርሃዊ ጸጋዋን ተከትሎ የነበራትን ስሜት እንዴት አስታውሳለች? እኔ ቤተሰቦች ትንሿ ነኝ ሁሉም ስም በላይ ናቸው። ሴቶች ማለት ነው። ወር አበባ ጉዳይ ምንም ሳላውቅን ነው ያደግን። ይህን ሲባል እንግዲህ ከምጨረስ ድረስ ሀይ ስኩል ማንም የማናግረው አልነበረኝም። ከዛም አልፎ ያው ስንሸማቀቅ የሞዴስም ጉዳይ ሳናውቅ ያደጉ። ይህ ሁሉ በጣም ይጸጽተኛል እስካሁን ድረስ እና እንዴት ብሎ ይሄ ችግር ነው የሚፈታው የሚልን ነገር አእምሮ ላይ ተቀርጿል። በጣም አሰቃቂ የሆነ ጊዜ ነበረ ለኔ፣ እንደ ማንኛውም ሴት ማለት ነው። ከዛም ወደ አሜሪካን ስመጣ ሱፐርማርኬት ሄደሽ የሞዴስ ምርጫዎች ስታይ በጣም ባናቆትና እንዴት እድለኛ ነው የሚለውን ጊዜ ነበረ ለኔ። በዛ ሰዓት ግን በሚሊዮኖች የሚቆጠሩ የገጠር ህዝብ ሴቶቻችን እንዴት ብላ ነው ይህንን ምርጫ የምታገኘው የሚለውን ነው በዛ ሰዓት እኔ ጭንቅላቴ ላይ ማሰብ የጀመረው ማለት ነው። እንግዲህ በየወሩም ሲመጣ እንግዲህ ማስታወሴም አልቀረም። ስለዚህ በዚህ ነው ተገፋፍቼ ይህንን ነገር መብቀረፍ በውጭ ሀገር ቆይታዋ ኬሚካል ኢንጂነሪንግ ያጠናችው ፍሬዌኒ ከአመታት ቆይታ በኋላ ወዳደገችበት ቄ ተመልሳ ሴቶችን ስለ ወር አበባ ለማናገር ስትሞክር አሁንም ድረስ በእፍረት መሸሻቸው መፍትሄ ወደ መሻቱ በቆራጥነት እንድትገባበት ገፋፍቷታል። ወደ ሀገራችን ስንመለስ ስለዚህ አሁንም ማወቅ የምፈልገው ግን ሴቶች እንዴት ይሆን ላይፋቸው የሚለውን በጉጉት ጠብቅ ነበረ። ተቀይሮ ይሆናል ወይ ያል መጠየቅ ሲጀምር ለሴቶች በጣም በተቀቀን ምንድን ነው ፊታቸውን እያዞሩ ለምንድነው ይህንን ጥያቄ የምጠይቅን የሚለውን ነገር ነበር። ለካ ምንም ነገር እንዳልተቀየረ ተገነዘብኩኝ ማለት ነው። እና በጣም ያስሳቀቀኝ ግን በገጠር አካባቢ ሄጄ ምንድን ነው የምትጠቀሙት ምስ አንድ ሴት ስጠይቅ፣ በሚገርም ሁኔታ ጉድጓድ ቆፍረን ቁጭ እንላለን። እንዴት እንደ ቧንቧም የሚፈስ ሲከፈት ሲዘጋ አይደለም። ስለዚህ በጣም አስታቀቀኝና እና በዛ ሰዓት ነው ታዲያ ምን ማድረግ ነው ያለብን፣ አንድ ነገር መሰራት አለበት እንጂ እንዴት ሴቶች ልጆች እንደዚህ እያሉ መኖር ይችላሉ፣ ማሰብ ጀመርኩኝ ማለት ነው። ወደ ዘጠና ስምንት በመቶ ሴቶች ልጆቻችን ምንም አይነት የሞዴስ ጥቅም የማያውቁ ፓርቴን የማያውቁ ህዝብ ነው ያለ እንዴት ነው እንደ ሴት ልጅ ያለ ሞዴስ መኖር የምትችል የሚለውን መቀረፍ አለበት በቃው በፈረንጅ ከሁለት ሺህ አምስት ጀምሬ ስራ ጀመርክኛል በየሁድ በሰለጠነው አለም አሁን የአካባቢን ብክለትን በጣም የሚያስቸግረው ያለው ሞዴስ ስለዚህ እኔም ማስበው ያለሁትን ታውቂ ተመልሶ ጥቅም ላይ የሚውል ነገር ግን ሴቷ በቃ ተተሸማቀቅ ተተሰብኝ ወይም እንዲሆነብኝ ብላ የማትሸማቀቅበት ምርት ማምረት አለብኝ ያልኩት፣ ገንዘብ ቆጣሚ መሆን አለበት፣ ከባቢን ብክለት የሚቀንስ መሆን አለበት። ስለዚህ ይህንን የፈጠራ ሞዴል ሰርቼ በሳይንስና ቴክኖሎጂ ፓተንት አግኝቼ የጀመርኩት ማለት ነው። ማርያም ሰባ ስትል የሰየመችው ድርጅት ከሌሎች መንግስታዊ ካልሆኑ ግብረሰናይ ድርጅቶች ጋር በመተባበር እነዚህም በድጋሚ በጥቅም ላይ መዋል የሚችሉ የንጽህና መጠበቂያዎችን ለትምህርት ቤቶች በነጻ በማከፋፈል እያገዛት ነው። ከዚህም በተጨማሪ በሴቶች ወረሃዊ ጸጋ ላይ የአስተሳሰብና የባህሪ ለውጥ ለማምጣት በዘጠኝ ቋንቋዎች የተተረጎመ የማስተማሪያ መጽሐፍትን ማዘጋጅታ ያከፋፍላሉ። የግንዛቤ ችግር ትልቅ ነው። በመጀመሪያ ጊዜ ዲግኒቲ ፒሪየድ የሚባል ኦርጋናይዜሽን አውረው በሪሰርች ደግሞ ታግዞ ማለት ነው። በዘጠኝ የተለያዩ የሀገራት ቋንቋዎች ተተርጉሞ እና በማስተማር ይሄ የተፈጥሮ ጸጋ የሆነ በየወሩ የሚመጣ ለዚህም ነው የሴቶች ልጆች እና ወንዶችን የሚለየን አንዱ ቀንዱ ነገር ይሄ ነው። እኛም የምንፈጠረው ስ ስላለ ነው። ስለዚህ ይህንን ሲመጣ ሁሉም ባት ይሁን ወንድም ይሁን ይህንን አውቆ እንደኖሩ ሳይሆን በመሰረታዊ ነገር በ ተፈጥሮ ነው ማለት ስለዚህ እንደዚህ ብለን ነው የምናስተምራቸው ከሶስት መቶ ሺህ የሚሆኑ ሴቶች ልጆች ተጠቃሚ አድርገዋል እንባ ሴት ምን ትለኛለች ነጭ ልብሳችን ልናደርግ አረግሽን ያለመሸማቀቅ ይሄ ማለት የደስታ ቀን ሆነ ከሀዘን ከሀዘን ወደ ደስታ የሆነበት ጊዜ ሆነ ስለዚህ ሁሉም ሲሉሽ ታዲያ ምን ያህል ምን ያህል ደስታና ምን ያህል ችግራቸውን ተቀረፈ ነው የሚያሳይ እንግዲህ ይህንን ቶፕቴን ወይም አስሩን ላይ ደረጃ የደረስ ነው። ትልቅ ትልቅ ፋይዳ አለው። አሁን የምጠይቀው ለኢትዮጵያኖች መሞላ ሞላ ለሞላው ዓለም ህዝብ የተዘጋጀው የሲኤንኤን ሂሮ ቶፕቴን አንደኛው ለመሆን የህዝብ ድጋፍ ስለሚያስፈልግ በሲኤንኤን ሂሮስ ዳትካም የሄዳችው ድምጻችሁን እንድትለግሱልን በትህትና እንጠይቃለን። ይሄ ማለት ደግሞ ለሀገራችን ገጽታ ይሁን ለአፍሪካውያን ትልቅ ፋይዳ ስላለው የችግሩም ዋናው የሆነውን የሴቶች ጉዳይ በሀገራችን መቅረፍ የተቻለች ሀገር ተብሎ አሸራችንን እንድናሰሱን ድምጻችን ብትሰጡኝ በትህትና ጠይቃለሁ። ግዙፉ የአሜሪካ የሚዲያ ተቋም ሲኤንኤን የሚያዘጋጀው የሲኤንኤን ጀግኖች ከተጀመረ ዘንድሮ 13ኛ ዓመቱ ሲሆን እስከ መቶ ሺ ዶላር የሚያስገኝ ሽልማት አለው። አሸናፊዎቹ በሲኤንኤን ድረ ገጽ ላይ በሚደረግ የህዝብ ምርጫ የሚመረጡ ይሆናሉ። ምርጫው እስከ ህዳር 23 2012 ዓ ም ለህዝብ ክፍት ይሆናል። አሸናፊዎቹም ህዳር 28 2012 ምሽት ላይ ይፋ ይደረጋሉ። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ ኤደን፣ እናመሰግናለን። እኛም ደግሞ ተከታትለን ውጤቱን በድረገጻችንም በሬድዮናችንም ላይ ይዘን እንመለሳለን። ተከታዩ ዘገባችን ወደ መቀሌ ነው የሚወስደን። የዛሬው ዘጋቢዎች መስኮት ዘጋቢያችን ሙልጌታ የዩኒቨርስቲዎች ሰላምን በመፍጠርና በአንድነት በመኖር ለሀገር አንድነት መስራት አለበት ያሉ ቪኦኤ ያነጋገራቸው የመቀሌ ዩኒቨርስቲ ተማሪዎችን ይዟል። ስለ ዩኒቨርሲቲ ህይወታቸውና ስለ ወቅታዊ ሀገራዊ ጉዳዮች ያነጋግሯቸዋል። ወደ ሙልጌታ አጽፋ ዘገባ ኤርሚያ ሳዳነ ከኦሮሚያ ክልል ቢሾፍቱ ከተማ ለከፍተኛ ትምህርት ወደ መቀለ ዩኒቨርሲቲ መጥቷል። አሁን ሶስተኛ ዓመት ተማሪ ነው። በዩኒቨርሲቲ ቆይተው ከተለያዩ የሀገሪቱ አካባቢዎች የመጡ ተማሪዎች እንዲተዋወቅ እንዳስቻለው ይናገራል። የከፍተኛ ትምህርት ተቋማት የተለያዩ ባህሎችን ከማሳደግ አንጻር ትልቅ ድርሻ አላቸው። ምክንያቱም የከፍተኛ ትምህርት ተቋማት ትንሿ ኢትዮጵያ በትንሽ ኢትዮጵያ ይመሰላሉ። ምክንያቱም የተለያዩ ብሔር ብሔረሰቦች መገኛ እንደመሆናቸው መጠን የተለያዩ ተማሪዎች ከተለያየ ብሔረሰብ፣ ከተለያየ አካባቢ፣ ከተለያየ የአኗኗር ዘይቤ ካላቸው ሰዎች ጋር የመገናኘት እድሉ ሰፊ ስለሆነ አንዱ የሌላው ነው የማህበረሰብ እሴቶች የተለያዩ፣ ማለት ሁላችንም አንድ አይነት መጣነ በማህበረሰብ አንድ አይነት እሴት አሉ ብዬ አላስብም። እና አንዱ የሌላው ነው የማረድሩ ሰፊ ነው። በዛ ነገር ከፍተኛ አስተዋጽኦ አሉ ብዬ አስበዋል። ዘመናዊ አውደው የተባለች ተማሪ ደግሞ ከአማራ ክልል ባህር ዳር ከተማ ነው ወደ ዩኒቨርሲቲ የመጣችው። በሰላም ነበረ የቆየ ነው። ባሳለፍኩት ሶስት አመት በጣም ደስ የሚል ማለት ያለን ሪሌሽን ከብሔር ብሄረሰቦች ጋር በጣም የተነከረ ነበረ። ከመቀሌ ማህበረሰብ ጋር ደስ የሚል ነው። እንግዳ ተቀባይ ማህበረሰብ ነው መቀሌ። እንደሚሰማው አይደሉም። በጣም ደስ የሚሉና አሪፍ የሆነ ሬሽንና የነበረን ደስ የሚል ዩኒቨርሲቲ ነው። መቀሌ ዩኒቨርሲቲ ላይፍ ኤክስፔሪንስ ማለት አንድ ብለን እንደጀመርን አርጊ ነው የማስበው ያለን መስተዋድድነት ያለን መስተጋብር ከብሔር ብሔረሰቦች ጋር ደስ የሚል ነው። ከአዲስ አበባ ከተማ የመጣው የዩኒቨርሲቲ ተማሪ አልአዛር ሙልጌታ የተባለ በበኩሉ በመቀሌ ዩኒቨርሲቲ ቆይታው ከሌሎች አብሮ የመኖር ባህል እያዳበርኩ ነኝ ብሏል። እስካሁን ካዩወት ድረስ በጣም ደስ ይላል። ፍቅር ነው እዚያ ያለው። ምንም ነገር ያለ የለም በቃ ከሁሉም ጋር ነው የምንግባባውም። ትምህርቱም ጥሩ ነው። ከሌላ ከተማ የመጡ እንትኖች ጋር አለመስማማት ሲኖር ነው ብጥና የሚነሰው ብዬ ማስበው እና እዚህ ያሉ ደግሞ በተለምዶ ሎካል የምንላቸው በጣም ከእኛ ጋር ምንም ችግር የለባቸውም። አንድ ላይ ነው የምንበላውም ካፌም ምንም፣ በቃ ችግር የለውም። ስለዚህ እዚያ አመጣጡ ምለው ከአካባቢ ነዋሪ ወይም እዛው ያሉ የተወለዱ ሰዎች ጋር ያስተሳሰብ ለውጥ ያለ ብዬ ነው ማሰበው። ስለዚህ እዚህ ያሉት እንዳየ ነው ምንም ነገር በቃ ከኛ ጋር በደስታ በፍቅር ነው የምንኖረው። ተማሪዎቹ በሰጡት አስተያየት በዩኒቨርሲቲ ቆይታቸው የብሔር ብሔረሰቦች ባህል ከማወቅ በተጨማሪ በአንድነት በመኖርና በመስራት ውጤት ማስመዝገብ እንደሚቻል አይተንበታል ብለዋል። ለምሳሌ ከኦሮሚያ ክልል የመጣና ከጋምቤላ የመጡ ሰዎች አንድ አይነት የአንኖ ዘቢ የሚሆን የባህል ሴት አይኖራቸውም። ከኦሮሚያ ክልል የመጣው ከጋምቤላው ክልል ከመጣው ላይ የተለያዩ የባህል ሴቶችን የመቅሰም የመልመድ አይነት የጋምቤላውም ከኦሮሚያ ክልል የአማራውም ከተለያዩ እንደዚህ አይነት ነገሮች አሉ እና እንደዚህ አይነት ነገሮች አስተዋጽኦው ከፍተኛ ነው ለማለት ነው። የተማሪውን ለሰላም ያለውን ከፍተኛ አስተዋጽኦ አይቻልም። የመቀሌ ዩኒቨርሲቲ የአመራር ሂደትን ብቃትም ሊያሳይ ይችላል። ከዛ በተጨማሪ ግን የእነሱ ብቻ በቂ ነው ማለት አይቻልም። ተማሪው ለሰላም ያለው ፍላጎት ለመማር ያለው ፍላጎት ያለው ነገር አስጠብቆ የመሄድ በተለይ ደግሞ የ Uh... ሕዝቡ በተለይ የከተማው ሪው በተጨማሪ የከተማው ነዋሪ ወይም የመቀሌ ከተማ ያሉት ሕዝብ ለሰላም ያላቸው ፍላጎት ከፍተኛ እንደመሆኑ መጠን ያን ነገር በማስጠበቅ በኩል የሁሉም አካላት ትልቅ አስተዋጽኦ ነበረው። ካፌ ላይ ስትሄድ ስቲል ክላስ፣ ዶርም፣ አጠቃላይ ዩኒቨርሲቲ በጣም ብሔር ብሔረሰቦችን እንድታውቅ ታደርጋል። ከአንዱ ብሔር ያልተማርከውን ከአንደኛው ብሔር ትማራለህ። አንደኛው ብሔር ላይ እንዴት መዋደድ እንዳለብክ ትንሿ ኢትዮጵያ ናት ዩኒቨርሲቲ ውስጥ የሚባለው እውነት ነው። ትንሿ ኢትዮጵያ ነች እና ማታውቀውን ብሔር በደንብ ታውቃለህ። የማታቀውን ቋንቋ በደንብ ትለምዳለህ። በጣም ደስ የሚል ነገር ነው ያለው። ማለት ከሶማሌ ጋ አለ፣ ከኦሮሞ አለ፣ አማራ አለ። እንዲህ በጣም ቀልቀል ብለን ስንማር አዲስ ብሔር ሌላ አለም ነው የምንፈጥረው። በጣም ደስ የሚል ነገር ነው ያለው። አንድ ላይ መኖር በጣም ትልቅ ነገር ነው። አንድ ሲቀጥል ደግሞ ብዙ የምንማርበትም ለሀገሪቱም ትልቅ እድገት ሊሆን ይችላል። ምክንያቱም በተባብረን ስንሰራ በጣም ትልቅ ነገር እንሰራለን ብዬ አስባለሁ። ያው አዲስ ስመጣ ያው ብዙም ያው ከጓደኞች ከአዲስ አበባ የመጡት አንድ ላይ ነው ሆነው። ከዚ በኋላ ግን ያው በስፖርትም በምንም እየተግባባ በትምህርትም እየተግባባ ይመጣል። ይህ ግን እንደ አጋጣሚ ማርኬቲንግ ብዙዎቹ የአዲስ አበባ ልጆች ናቸው ብዙ ምንትን የለም ግን አሁን እኔ በጣም ከሌላ ሰው ጋር ተዋወቃለሁ በስፖርት ምክንያት ምናምን ማለት ነው። እዚህ አሁን እንደዛ ስንተዋወቅ በቃ ከሩቅ ከሩቅ በቃ በደንብ ነው ሰና የምንባባለው የምንባባለው ማለት ነው። የዶርም ልጅ ደግሞ ከሌላም ከተማ የመጡት አሉ። ከኦሮሚያ ክልል ይመጣለ፣ ከአማራ ክልል ይመጣለ። ስለዚህ አንድ ላይ የሚሆን ነው። አሁንም አንድ ላይ ነን፣ በቃ በዛው እንደተዋወቅ ነው። ግን አሁንም አንድ ላይ ነን። ጥሩ ጓደኝነት አለ፣ መስማማትም አለ። በዩኒቨርሲቲዎች ያለውን የአብሮ መኖር መልካሙን ባህል በመውሰድ እና የሚታየው ችግር ደግሞ በመፍታት ለሀገር ግንባታም ልናውለው ይገባል በማለት ተማሪዎቹ ተናግሯል። ሀገሪቱ ለምሳሌ ከፍተኛ ትምህርት ተቋማት ካሉ ተማሪዎች በጣም ብዙ የሚጠብቃቸው ነገሮች አሉ። ከቀለም ትምህርቱ ወይም ደግሞ ከሚማሩ ትምህርት ክፍል በተጨማሪ ማለት ነው። ያም ነገር የሚመጣው ቅድም እንደነገርኩ ግቢ ውስጥ ባላቸው ያኗኗር እያጎለበቱት በሚሄዱበት ነገር ነው ማለት ነው። ያን ነገር ተግባር ላይ ማዋል አለባቸው ነው። ለሀገሪቱ በዩኒቨርሲቲ ደረጃ ያለው ፍቅር እዚህ ካስተማር ለሀገሪቱ ማስተማር እንችላለን። እና የዩኒቨርሲቲ ተማሪዎቹ በተፋቀሩ በተዋደዱ ቁጥር እነሱ በተዋወቁ ቁጥር ለሀገሪቱ አሪፍ ነው ብዬ ነው የማስበው። ምክንያቱም እነሱ ናቸው ወጥተውም ስራ ላይም ወይም ረብሻ ሊያስነሱ የሚችሉ ሰዎች። እዚህ ተምረው ወይም እዚህ መስተዋደድነት ፈጥረው ከሄዱ ሀገሪቱ ላይ አሪፍ ነገር ይኖራል ብዬ ነው የማስበው። አብሮ መኖር በጣም ብዙ ነገር የምንማረው ነገር አለ። አንድ ሲቀጥል ሰላም ይኖራል፣ ጥሩ እንቅልፍም ትተኛለ ብዬ አስባለሁ። በቃ አብሮ ብንኖር አብረን ተሳስበን ብንኖር በጣም ትልቅ ፋይዳ ነው የሚኖረው። ትምህርታችን ላይም ትኩረት አድርገን እንማራለን ሲቀጥልም በቃ ለዘረኝነት የሚባለውን ነገርም የማጥፋት ትልቅ ነገር ተጽዕኖ ያመጣል ብዬ አስባለሁ። ለአሜሪካ ድምፅ ሙልጌታ ጽብሀ መቀለም። The will I can be no, በዝግጅቶቻችን ላይ በሚኖራችሁ አስተያየት በፌስቡክ አትቪዮ አማህሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪዮን በመጠቀም አድርሱ። ጋቢና ቪኦኤ አት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችንን ተጠቀሙ። ጋቢና ቪኤ ብላችሁ የኢንስታግራም ገጾችንን ተከተሉ። 2022059942 የውስጥ መስመር 14 በሚለው ስልክ ደውሉ ና ለጋቢና ቪኤ ብላችሁ መልእክት ካስቀመጣችሁ ይደርሰናል። የዛሬው የጋቢና ቪኤ ዝግጅታችንን እዚህ ላይ አጠናቀን ልንሰናበታችሁ ነው። ፕሮግራሙን በመምራት አብረናችሁ የቆየ ነው ጽዮን ግርማና ኤደን ገረመው ነበርን። ዝግጅታችንን በማቀናበር ደግሞ ሞክቤል ያቤሮ ነው። አብረናችሁ ስናስተናግዳችሁ አምሽተናል። እንግዲህ በነገው ምሽት ደግሞ እንገናኝ። ደናደሩ